SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የመከላከያ ሚኒስትር ሊንዳ ሬኖልድስ ሰሜናዊ አውስትሬሊያ ለዩናይትድ ስቴትስ ሚሳይሎች መስፈሪያ እንደማይሆን ገለጡ። ሕንድ ሕገ መንግሥቷን በከፊል በመሰረዝ በሕንድ ለምትታደረው ካሽሚር ልዩ ጥቅሞችን ሰጠች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የመከላከያ ሚኒስትር ሊንዳ ሬይኖልድስ ዳርዊን ለዩናይትድ ስቴትስ ሚሳይል መትካያነት እንደማትውል አስታወቁ። ሴናተር ሬይኖልድስ ይህን የተናገሩት ትናንት ኦገስት 4 አዲስ የተሾሙትንና ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ሲድኒ ተገኝተው ከነበሩት የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ስፔር ጋር በተነጋገሩበት ወቅት ነው። ሚኒስትሯ ዩናይትድ ስቴትስ ቻይናን ለመገዳደር ዳርዊን ላይ ሚሳይል ለመትከል አስባለች ለሚሉት ሪፖርቶች ምላሽ ሲሰጡ ሴክሬታሪ ስፔር ስራቸው ላይ በተሰማሩ ሁለተኛ ሳምንታቸው በውጭ ጉዳይ ሚኒስትርነታቸው ሁሉንም ነገሮች ቢቃኙ ይጠበቃል ይህንኑ ጉዳይ በትላንትና ዕለት ከሴክሬታሪ ስፔር ጋር ተነጋግሬበታለሁ። ያረጋገጡልኝ ነገር ቢኖር ለአውስትሬሊያ ይህ አይነቱ ጥያቄ እንዳልቀረበና በዚህ ዘርፍ ምንም የሚጠበቅ እንደሌለ ነው ብለዋል። የህንድን የካሽሚር ልዩ አስተዳደራዊ አደራጀት ለመለወጥ የወሰደችውን እርምጃ በመቃወም በመቶዎች የሚቆጠሩ ቀስቃሾች ፓኪስታን ውስጥ የተቃውሞ ሰልፍ አካሂደዋል። ተቃውሞው የተካሄደው የህንዱ ፕሬዚደንት ሕገ መንግሥቱን በከፊል በመሰረዝ ለጃሙና ካሽሚር ልዩ አስተዳደር ከፍ ያለ ራስን በራስ የማስተዳደር ሥልጣን ባዋጅ መስጠታቸውን ተከትሎ ነው። ፕሬዚደንታዊው ውሳኔ በካሽሚር አካባቢ ውጥረትን በማስፈኑ ተጨማሪ አዲስ የህንድ ወታደሮች የሰፈሩ ሲሆን የተወሰኑ የኢንተርኔትና ስልክ ግልጋሎቶችም ተቋርጠዋል። በአሁኑ ወቅት ካሽሚር ለሁለት ተከፍላ በህንድና በፓኪስታን ስር የምትዳደር ሲሆን ሁለቱም አገራት የሙሉ በሙሉ ይገባኛል የግዛት ጥያቄን እያነሱ ነው። በውሳኔው ያልተደሰቱት ስደተኛ ናቢ በይግ ቅሬታቸውን ሲገልጡ ይህ የሁለት አንቀጾች ስረዛ ትርጓሜ ማንኛውም ሕንዳዊ የካሽሚርን መሬት ሊይዝ እና የካሽሚር ዜጋ መሆን ይችላል ማለት ነው። በሁለተኛ ደረጃ በህንድ ቁጥጥር ስር ያሉት ጃሙና ካሽሚር በቀጥታ ለህንድ ግዛትነት ሲሰጡ፣ ሸንጎና ዋና አስተዳዳሪ የሚባል አይኖርም ብለዋል። በሳምንቱ መጨረሻ በዩናይትድ ስቴትስ የደረሱትን የጅምላ ግድያዎች ጠቅላይ ሚኒስትር ስኮት ሞሪሰን አወገዙ። ቅዳሜ ኦገስት 3 ኤልፓሶ፣ ቴክሳስ ውስጥ 22 ሰዎች በአንድ ታጣቂ ተገለዋል። እንዲሁም እሁድ ኦገስት 4 ዳይተን፣ ኦሃዮ ውስጥ የዘጠኝ ሰዎች ህይወት በአንድ ባለጠመንጃ ተቀጥፏል። አቶ ሞሪሰን የኤልፓሶ ግድያ በዩናይትድ ስቴትስ መርማሪዎች በአገር ውስጥ ሽብርተኝነት መታየቱ ማናቸውንም አይነት ጽንፈኝነት በንቃት መመልከት እንደሚገባ የሚያሳስብ ነው ብለዋል። ይህ በእንዲህ እንዳለም የኒውዚላንድ ጠቅላይ ሚኒስትር ጀሲንዳ አድን ለሟች ቤተሰቦች የተሰማቸውን ጥልቅ አዘን ገልጠዋል የነጭ ብሔረተኝነት ዓለም አቀፍ ፈታኝ ጉዳይ በመሆኑ የጋራ እርምጃ እንደሚያሻ ሲያሳስቡ የጥላቻ የዓመፅና ዘረኝነትን ተግባራት ለመክላት በእኛ አካባቢ ማድረግ የምንችለውን እናደርጋለን። ያን ማድረግ የእኛ ኃላፊነት ነው። እንዲሁም እንደ ዓለም አቀፍ ማኅበረሰብ በጋራ አብረን ጥላቻን፣ ዓመፅንና ሽብርተኝነት ላይ ተጻራሪ እርምጃ መውሰድ አለብን ብለዋል። በግብረ አካልና የአእምሮ ሕመምተኝነት ሳቢያ ወደ አውስትሬልያ መግቢያ የቪዛ ማመልከቻዎች የሚሰረዙ አመልካቾች ቁጥር በየዓመቱ እየጨመረ ነው። መንግሥት የጤና ሁኔታቸው የአውስትሬልያን ግብር ከፋዮች ብዙ ወጪን የሚያስወጣ ሆነው የሚገኙ ቪዛ አመልካቾች ላይ መመዘኛዎችን ከፍ አድርጓል። ከጁላይ 1 በፊት 40 ሺህ ዶላርስ ሲጠይቅ የነበረው መመዘኛ አሁን ወደ 49 ሺህ ዶላርስ ከፍ እንዲል ተደርጓል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የመከላከያ ሚኒስትር ሊንዳ ሬኖልድስ ሰሜናዊ የአውስትሬሊያ ለዩናይትድ ስቴትስ ሚሳይሎች መስፈራ እንደማይሆን ገለጡ። ሕንድ ሕገ መንግሥቷን በከፊል በመሰረዝ በሕንድ ለምታደረው ካሽሚር ልዩ ጥቅሞችን ሰጠች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Tell us what you think. Like us on Facebook or follow us on Twitter.